የባለብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና፣ ቪኦኤ የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን። ጋቢና ነው ከአሜሪካ ድምፅ ራዲዮ። ዛሬ በምሽቱ ከምንሰማቸው ጥንቅሮች መካከል በተለይ ኢትዮጵያ እንዲሁም ለጤና የማይጠቅሙት ምግቦች ናቸው የሚወደዱት፣ ለጤና ከሚጠቅሙት ጋር ሲገያይ ማለት ነው። ዶክተር ሳምራዊት ፍቅሩ የስነ ምግብ ተመራማሪ ናት። የኮሮና ቫይረስን ሊመክቱ የሚችሉ ምግቦች ስለመኖር ስላለመኖራቸው ከእሷ እንስማለን። ቆየት ያሉ ሙዚቃዎች ወዳጅ ከሆኑ ይህንን ሙዚቃ የምታስታውሱት ይመስለናል። አንድ ኢትዮጵያዊ ወጣት ይህም ሙዚቃ ለኮቪድ-19 ሰሞን ማንቂያነት ከሰሞኑ አውሎታል። ቢንያም አበባው ይባላል። አብሮን ያመሻል። ስፖርታዊ ወሬዎችን ጨምሮ ሌሎች ተጨማሪ ጉዳዮችን እናነሳሳለን። እኔ አስተናጋጃችሁ ሀብታሙ ስዩም ነኝ። ኤደን ገረመው ደግሞ በመቀጠል አጫጭር ያለም ዜናዎችን ታሰማናለች። አመሰግናለሁ ሀብታሙ። የህዝብ ተወካዮች ምክር ቤት አባል የነበሩት አቶ ተመስገን ዘውዴ ከዚህ ዓለም በሞት ተለዩ። የሀገር ውስጥ መገናኛ ብዙኃን እንደዘገቡት 998 እስከ 2002 ዓ.ም ድረስ ቅንጅት ለአንድነትን በመወከል የፓርላማ አባል በመሆን ያገለገሉት አቶ ተመስገን ባለትደርና የሁለት ልጆች አባት ነበሩ። በኢትዮጵያ ባለፉት 24 ሰዓታት ውስጥ የላቦራቶሪ ምርመራ ከተደረገላቸው 247 ግለሰቦች መካከል ሶስቱ የኮሮና ቫይረስ እንደተገኘባቸው የጤና ጥበቃ ሚኒስቴር በዛሬው ዕለት በፌስቡክ ገጹ ላይ አስታውቋል። ቫይረሱ የተገኘባቸው ሶስቱም ግለሰቦች ኢትዮጵያውያን ሲሆኑ የውጭ ሀገር የጉዞ ታሪክ የላቸውም። ሶስቱም የአዲስ አበባ ከተማ ነዋሪ መሆናቸውም ነው የተገለጸው። ይህን ተከትለውም በኢትዮጵያ የኮሮና ቫይረስ የተገኘባቸው ሰዎች ቁጥር 74 ደርሷል። ቫይረሱ እንዳለባቸው ከተረጋገጠባቸው ባላቸው ግለሰቦች መካከል ተጨማሪ አራት ግለሰቦች ከበሽታው ያገገሙ ሲሆን ይህን ተከትሎም በአጠቃላይ ከበሽታው ያገገሙ ሰዎች ቁጥር ወደ 14 ከፍ ብሏል። ኢትዮጵያ እስካሁን ለ4110 ሰዎች የኮሮና ቫይረስ የላብራቶሪ ምርመራ ማድረጓን የጤና ጥበቃ ሚኒስቴር በፌስቡክ ገጹ ላይ አስታውቋል። የደቡብ ክልል ሕብረተሰብ ጤና ኢንስቲትዩት የኮቪድ-19 ቫይረስ ምርመራን በሐዋሳ ከተማ በሚገኘው ማዕከሉ ጀምሯል። የክልሉ ምክትል ርዕሰ መስተዳደር አቶ ርስቱ ይርዳው በቀን 96 ናሙናዎችን የመመርመር አቅም ያለው ቤተ ሙከራ ስራ መጀመሩን በዛሬው እለት አስታውቀዋል። ዘገባውን ያደረሰን ዮናታን ዘብዴ። የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ ሰሞኑን አባሎቻችን ያለምንም ምክንያት ታስረውብናል ሲል ቅሬታ አቀረበ። የወልቃይት አማራ ማንነት አስመላሽ ኮሚቴ የህዝብ ግንኙነት ኃላፊ አቶ አታላይ ዛፌ አቶ መብራቱ ጌታ ሆነን ጨምሮ ወደ አራት የሚጠጉ አባሎቻችን ባሳለፍነው ሳምንት መጨረሻ ላይ ጎንደር ከተማ ውስጥ በመንግስት የጸጥታ ኃይሎች ተይዘው ታስረውብናል ብለዋል። በእስር ላይ የሚገኙት የአቶ መብራቱ ልጅም አባቴ የታሰረው ፋኖ ነህ ተብሎ ነው ትላለች። በጉዳዩ ዙሪያ የመንግስት አካላትን ለማናገር ያደረግነው ጥረት አልተሳካም። ዘገባውን ያደረሰችን አስቴር ምስጋናው ናት። ስፔን ከኮሮና ቫይረስ መስፋፋት ጋር ተያይዞ ተግባራዊ ያደረገችውን የማህበራዊ መራራቅ እገዳ በዛሬው እለት በማላላት የማምረቻ ና የግንባታ ዘርፍ ሰራተኞቿ ስራ እንዲጀምሩ አዛለች። ሀገሪቱ በቫይረሱ በእጅጉ ከተጠቁት ሀገራት መካከል በቀዳሚነት ትሰለፋለች። በሀገሪቱ በ ጠቅላላው 165000 ሰዎች በቫይረሱ የተጠቁ ሲሆን 17000 ሰዎች ደግሞ ለህልፈት ተዳርገዋል። የደቡብ ኮሪያው ጠቅላይ ሚኒስትር ን በኩላቸው በበኩላቸው የሀገሪቱ ባለስልጣናት አዳዲስ መመሪያዎችን በመከተልና ማህበራዊ ፈቀቅታን በመጠበቅ አንዳንድ ኢኮኖሚያዊና ማህበራዊ መስተጋብሮችን ለማስጀመር እየሰሩ እንደሆነ አስታውቀዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕም ሀገራቸውን ለመክፈትና የተቀዛቀዘውን ኢኮኖሚ ለመመለስ ያላቸውን ፍላጎት በግልጽ አስቀምጠዋል። የትራምፕ አስተዳደር ለአሜሪካን ዜጎች ለአንድ ወር ያህል ከቤት እንዲቀመጡ የመከረ ሲሆን በሀገሪቱ ካሉ የሃምሳዎቹ ግዛቶች አስተዳዳሪዎች በርከት የሚሉት ደግሞ ነዋሪዎችን ከዛም በላይ ዘለግ ላለ ጊዜ ከቤት እንዲቀመጡ አዘዋል። የተላላፊ በሽታዎች ባለሙያ የሆኑት ዶክተር አንቶኒ ፋቺ ለሲኤንኤን እንዳስታወቁት የተወሰኑ እገዳዎች በሚቀጥለው ወር ሊነሱ እንደሚችሉ ተናግረዋል። አድማጮች ለሰዓቱ ያስኩላችሁ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ። ኤደን ገረመው ነበርኩ ከዋሽንግተን ዲሲ ጋቤና ቪኦኤ የአዲሱ ትውልድ ድምፅ ነው። በፌስቡክ በበይነ መረብ ገጻችን፣ እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። በኮቪድ-19 ኮሮና ቫይረስ የሚያዙ ሰዎች ቁጥር እያሻቀበ በመጣበት በአሁኑ ሰዓት በሽተው ሊከላከሉ የሚችሉ ምግቦች ይኖሩ ይሆን የሚሉ ጥያቄዎች እዚህም እዚያም ይነሳሉ። ለዚህና ተዛማጅ ጥያቄዎች መልስ የምትሰጠን ባለሙያ ከቆይታ በኋላ እንሰማለን። ከዚያ በፊት ግን የቃቂ ውርድወት ፌሎሺፕ ጉዳይን እናንሳ። ለሀገር ውስጥ ችግሮች ሀገር በቀል መፍትሄዎችን የሚያስስ አዲስ መርሃ ግብር ነው። ቀጣዩ የኤደን ገረመው ጥንቅር ስለ መርሃ ግብሩ የበለጠ ያሳውቀናል። አብራችን ቆዩ። የዛሬ 160 ዓመት ገደማ በጉራጌ ዞን ሞሆር ቀበሌ እንደኖረች የሚነገርላት ውርድ ወት የተባለች ሴት በጉራጌ ማህበረሰብ ዘንድ ለእኩል የጋብቻ መብት የታገለች ባለታሪክ እንደሆነች ይነገርላታል። በዚህች ታሪካዊ ሴት ስም የተሰየመ የጥናትና የምርምር ስራ መርሃ ግብር ወይም ፌሎሺፕ በመብቶችና ዴሞክራሲ እድገት ማዕከል መጀመሩ ተበስሯል። አቶ በፍቃዱ ኃይሉ የካርድ ዳይሬክተር ናቸው። ፌሎሺፕ በየዓመቱ የሚካሄድ የምርምር ስራ ፌሎሺፕ ነው የዘንድሮ የመጀመሪያው ነው የሚሆነው እና የምርምር ትኩረቱ የሚሆነው በቤቶች ጉዳይ ወይም በመስራት ጽወት እኩልነት ጉዳይ ላይ ወይም በቁጥር አናሳ የሆኑ የማህበረሰብ ክፍሎች መብቶች ላይ ማይኖሪቲ ራይትስ ጉዳይ ላይ እንዲሁም ለጥቃት ተጋላጭ የሆኑና የጭቆና ሰለባ የሆኑ የማህበረሰብ ክፍሎች ላይ አተኩሮ ግን በባህላዊ መንገድ በትስታዊ መንገድ ችግሮችን መፍቻ መንገዶችን እና ወይም የመጋጠሚያ መንገዶችን የምርምር ስራ የሚበረከትበት ነው እና ከስያሜው እንደሚያመለክተው ቡርድወትን እንደ ሞዴል ወስደን ነው በስሟ እንዲሰየም ያደረግ ነው። ቡርድወት እንደሚታወቀው በጉራጌ ማህበረሰብ ውስጥ የዛሬ መቶ ስልሳ አመት ገደማ የተወለደች ወይም የኖረች ሴት ነች እና በወቅቱ ብዙ ሴቶችን አነቀንቃለች። ለዚህ ትግሏ እና የአንቄት መርታት ችላ የመረጠችውን ባል መግባት የቻለች ሴት ነች እና እንግዲህ የገጠማትን ችግር ባህል ውስጥ የነበረ ነው ግን ለመፍታት የሞከረችው እንደዛ ነው። ብዙ ጊዜ አሁን ለምሳሌ የሴቶች የስራ ርሶት እኩልነትን ጥያቄ ሴቶች እና ሌሎችም የማህበረሰብ ክፍሎች ሲያነሱ የሚባለው ከውጭ የመጣ የምዕራባውያን አጀንዳ፣ እንደዚህ አይነት ነገር ይባላል። ግን ሀገራችንም የነበረ እና ባህላዊ መንገዶችን ያሉ መሆኑን እና እራሱ ባህላዊ መንገዱን ተጠቅሞ መፍታት እንደሚቻል ሞዴል ይሆናል በሚል ሳሌ ነው። በያቃቄ ወርድበትን የሰየም ነው። ስለዚህ የፌሌሽኩ ተመራጮች በይፋ ጥሪ ነው የሚመለመሉት። ፐብሊክ ሂልፋት ክሪያክቲን አሁን ለምሳሌ ስለዚህ አመልካቾቹ በዚህ አመት የምንወስደው ፌሎዎች ሁለት ናቸው የሚሆኑት። የሙሉ ሰዓት ተቀማጭ የሚሆኑት የካርድ ቢሮ ውስጥ ካርድ ቢሮ ያመቻቻል፣ ወርሀዊ ደመወዝ ይከፍላቸዋል። ምርምር ስራ ሲያደርጉ ወጪዎች የግል ስለሚኖርባቸው እና ሙሉ ሰዓታቸውን የሚያጋ ስለሚያሰላለሁም ከዛ ደግሞ ወደ ምርምር ወደሚያደርጉት በማህበረሰብ ወይም ባህላዊ ተግባር ወደሚ እደረግበት መስክ ለመሄድ ሲፈልጉም ወጪዎቻቸውን እንሸፍናለን። ሌሎች ተያያዥ ወጪዎችን በሙሉ እንሸፍናለን። እኛ ጋር የሚቀመጡት ለሰባት ወራት ያክል ነው። ከዛ በኋላ የምርምር ስራቸው ሲጨርሱ በህትመትም እናበቃላቸዋለን እናሳትም ላቸዋለን እና ለሚመለከቱት አካላት እናሰራችላቸዋለን ከህዝብ ጋርም ተገናኝተው ዲስከስ እንዲያደርጉ የምክክር መድረኮችና እንዲሁም ፓነል ዲስከሽኖች የውይይት መድረኮችን እንዲያመቻቹ ቢያንስ ሁለት ድጋፍ እናደርጋለን፣ ወጪዎችን እንሸፍናለን ማለት ነው። ከፆታ እኩልነት ችግር ውጭ የባህልና የቋንቋ እክሎች ዙሪያ ምርምሩ መደረግ እንደሚችል የሚናገሩት አቶ በፍቃዱ ሀገር በቀል የመፍትሄ ሀሳቦችም አስፈላጊ መሆናቸውን ያስረዳሉ። ርዕሶቹ በማን የሚመረጡት ስለሚለው፣ ናሮ ርዕስ ራሳቸው ቀረብ ያለ ርዕስ ራሳቸው ያቀርባሉ ብለን ነው የምናስበው። ግን እኛ በጥቅሉ በስርዓተ ፆታ እኩልነት እና ወይም በስርዓተ ፆታ አለመመጣጠን ጉዳይ ላይ ዙሪያ የሚያጠነጥንና የመፍትሄ ሀሳብ የሚጠቁም ፕሮፖዛል እንዲያቀርቡ ወይም ምክረ ሀሳብ እንዲያቀርቡ የሚጠይቅ ነው። አንደኛው እሱ ነው። ሌላው በታሪኮቻችን ውስጥ የተከሰቱ ሴቶች የሚሆኑ ወንዶች በስርዓተ ፆታ እኩልነት ወይም ደግሞ የአናሳ ቁጥሮችን መብቶች መገፈፍ ላይ አተኩረው የታገሉ ባለታሪኮችን ታሪኮችን ታሪክ እጽፋለሁ፣ አጥንቼ ጥናታዊ ጽሁፍ አቀርባለሁ በነሱ ላይ የሚል ሊሆን ይችላል። እንደዚህ አይነት አሁን ክሊማቲክ ኤሪያ ሰተናቸዋል ብ ተመስርተው የራሳቸውን ርዕስ ያመጣሉ ብለን ሀገር በቀል ደንሰል ብዙ ባህላዊ የግልግል ዘዴዎች አሉ። ማህበራዊ ማህበራዊ ህግጋት የማሻሻያ መንገዶች አሉ። እነዛን ነገሮች ተጠቅሞ እንዴት የአናሳዎችን የጭቁኖችን ወይም ደግሞ በማህበረሰቡ የተገለሉ ቡድኖችን መብቶች ማስጠበቅና ማስከበር ይቻላል። ከዚህ በፊት በነበሩ በታሪኮቻችን ውስጥ ያሉት ተሞክሮዎች ምን ይመስላሉ? የለም እንዳንል አሁን ወርድ ወት ውርድ ወት ምሳሌ እየሆነችን ነው። ሌሎችም ብዙ ታሪካቸው የተጻፈላቸው ግለሰቦች አሉ። እንዴት ይሄዱበት እነሱ የሚሉትን ነገሮች እንዲያወጡ ነው። እኛ ይሄ ነው ይሄ ነው ብለን አንወስንም። አሁን ሪሰርቸሮቹ ወይም ተመራማሪዎች የሚያስፈልጓቸው ነገሮች እንትን ይሉላቸዋል በዚህ መነሻ ሀሳባቸው በፕሮፖዞቻቸው ላይ በሚያቀርቡት መሰረት ተጨማሪ ምርምሮችን አድርገው ውጤቱም እኛ በሀገር በሀገሮቻችን ልጆች ኢትዮጵያውያን ዜጎች ናቸው ይህን ምርምር የሚያደርጉት በሀገራችን ዜጎች ማህበረሰቧችን ውስጥ ያሉ ችግሮችን አይደንቲፋይ አድርጎ ከማህበረሰቡ ልማዶችና ወጎች አንጻር ራሱ በዚህ መልኩ እንደዚህ ተነጋግሮ መፍትሄ ማድረግ ይቻላል፣ የሚል ጥቆማ ሲመጣ የማህበረሰባችን ልጆች ወይም የኢትዮጵያ ዜጎች ራሳቸው የሚያፈልጉት መፍትሄ ሃሳብ እስከሆነ ድረስ ኢንዲጂነስ ነው ወይም ሀገር በቀል ነው ብለን ነው። አቶ በፍቃዱ ውድድሩ እድሜያቸው ከሀያ ሁለት እስከ ሰላሳ አምስት ዓመታት ላሉ ሁሉ ክፍት መሆኑን ጠቅሰው ስለ መስፈርቶቹ ለመረዳትም አመልካቶች በመብቶችና የዴሞክራሲ እድገት ማዕከል ድረገጽ ላይ በመግባት እንዲከታተሉ ጠቅሰው በቀጣይ ሰኔ ወር ላይም ሁለቱን የመጨረሻ የውድድር ተመራጮችን ይፋ አድርገው ወደ ስራ እንደሚያስገቡ አክለዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ። በዚህ ሰሞን የነጭ ሽንኩርትና ፌጦ ዋጋ ማሻቀቡን ሰምተናል። ለዚህ በሸማቾች ዘንድ ከሚጠቀሱት ምክንያቶች አንዱ እነዚህ ምግብ ነክ ሸቀጦች በሽታን የመከላከል አቅም ይጨምራሉ፣ ኮቪድ-19ን የመሰሉ በሽታዎችን ይመክታሉ የሚል ነው። ይህንን ለማጣራት የምግብና የሰውነት በሽታን የመከላከል አቅምን ግንኙነት ማወቅ ያስፈልጋል ለዚያም ነው ከጥቂት ደቂቃዎች በፊት ወደ ዶክተር ሳምራዊት ፍቅሩ የደወልኩት እኔ ሳምራዊት ፍቅሩ ይባላል በስነ ምግብ ዶክትሬት ያለኝ የጤና ተመራማሪ እጅግ በጣም አመሰግናለሁ ዶክተር ሳምራዊት እንግዲህ በአንቺ ፈቃድ ነው አንቺ እያልኩ የምጠራው በተለምዶ የሰውነት በሽታ የመከላከል አቅምን የሚጨምሩ ምግቦች አሉ ሲባል እንሰማለን እነዚህ ምግቦች የትኞቹ ናቸው ከምግቦቹ በስተጀ ያለው ሳይንስ ምን ይላልስ? በጥቂቱ አጋሪ ነው። እሺ፣ የሰውነት የበሽታ የመከላከል አቅምን የሚጨምሩት አንድ ወይም ሁለት ምግቦች ወይም ቅመማ ቅመሞች አይደሉም። ከበሽታ ለመከላከል በአጠቃላይ ጤናማ የአመጋገብ ሂደቶችን ሁልጊዜም መከተል ይኖርብናል። ይህ የሚያካትተው በተቻለ መጠን አትክልትና ፍራፍሬ በየቀኑ መመገብ፣ የተለያዩ ጥራጥሬዎችና ፋይበር የበዛባቸውን እህሎች ማዘውተት ስጋና ቅባት የበዛበትን ምግቦች መቀነስ፣ ሁልጊዜ አለመመገብ፣ እንዲሁም ስኳር የበዛባቸው መጠጦችም ሆነ ጣፋጭ ነገሮች መቀነስ። እንደገና ጨው የበዛበትን ምግብ መቀነስ፣ በየቀኑ ተመጣጣኝ ውሃ በተቻለ ተቻለ ውሃ መጠጣት፣ እንዲሁም አልኮሆል ከመጠኑ በላይ ያለማዘውተር። ከአልኮል ጋር በተያዘ ያው ምግብም ባይሆን ሲጋራ ሙሉ በሙሉ ዓለም አቀፍ ናቸው የሚመከሩት። በአጠቃላይ እነዚህ ከበሽታ የሚከላከሉት በተለያየ መንገድ ነው። በአንድ በኩል እንደ ፍራፍሬና እንደ አትክልት ያሉት የሚያስፈልገንን ንጥረ ነገሮች ወይም ቫይታሚኖችን በተመጣጣኝ መንገድ ይይዛሉ እና እነዚህ ቫይታሚኖች ከተለያዩ ኢንፌክሽኖች የመከላከል ወይም ቶሎ የመዳን ኃይላችን ላይ አስተዋጽኦ ያደርጋሉ። በሌላ በኩል ደግሞ በረጅም ጊዜ ከአመጋገብ ጋር ተያይዘው የሚመጡ በሽታዎች እንደ ስኳር በሽታ፣ እንደ ኮሌስትሮል ያሉትን ለመከላከል እንደዚህ አይነት ጤናማ አመጋገብም ያስፈልጋል። እነዚህ በሽታዎች በራሳቸው ክፉ ደረጃ ሊደርሱ ይችላሉ። ከዛም ውጪ ከኢንፌክሽን የመከላከል ኃይላችንን ይቀንሳል፣ በእነዚህ በሽታዎች ተይዘን ከሆነ። ጠቃላይ በዚህ መንገድ ነው እነዚህ እንደዚህ አይነት የጤናማ አመጋገብ ሂደት ከተለያዩ በሽታዎች ለመከላከል። አድማችንን ልንለመድ የሚችለው ዶክተር ሳምራዊት፣ ሰሞኑን ዓለም እየተነጋገረ የሚገኘው ስለ ኮሮና ቫይረስ ነው። ኢትዮጵያንን ጨምሮ ይህንን ምግብ መብላት ከበሽታ ይከላከላል የሚሉ ሹክሹክታዎች እዚህም እዚያም ይሰማሉ። ነፌጦ፣ ነጭ ሽንኩርት ሳይቀሩ በመድኃኒትነት እየተጠቀሱ ነው። ምን ያክል በሳይንሱ የሚደገፉ ናቸው እነዚህ ምግቦች? እሺ፣ በእኛ ጋር እንደ ፌጦ፣ ነጭ ሽንኩርት፣ ጅንጅብል ለመድኃኒት መጠቀም የቆየ ልምድ ነው ነገር ግን ከተለያዩ ኢንፌክሽን ጋር ያላቸው ግንኙነት በደንብ በታንሳዊ መንገድ አልተጠናም። በተለይ በዚህ ወቅት ከዚህ በሽታ ጋር ከኮቪድ ናይንቲን ወይም ከኮሮና ቫይረስ ጋር ተራል ተብሎ የተጠና በሳይንስ የተገኘ ምግብ ወይም ቅመም በአሁኑ ሰዓት የለም። ስለዚህ በሳይንስ የተደገፈ አይደለም። የአዲስ አይነት ቫይረስ ስለሆነ በየጊዜ አሁንና በየጊዜው ወደፊት የሚመጡትን ወራትም የተለያዩ ጥናቶች ይካሄዳሉ፣ እየተካሄዱም ነው። ከነዚያ ጥናቶች የሚወጣውን ትክክለኛ ውጤት መከታተል አለብን። እነዚህ ውጤቶች ከትክክለኛ ከሆነ መረጃ ምንጮች፣ ለምሳሌ ከዓለም የጤና ድርጅት የሚወጡትን ምክሮች መከታተል ይኖርብናል። በደንብ የተጠናው መድኃኒት ወይም ምግብ የሚመከር ነገር ሲወጣ ከዛ ግን እነዚህ በተለምዶ የምናውቃቸው ነገሮች ይጠቅማሉ ወይም ያድኑናል ብለን ከሚታወቁት መከላከያ መንገዶች መዘናጋት የለብንም። አሁን ቫይረሱን ለመከላከል በእርግጠኝነት የምናውቃቸው ነገሮች፣ ማድረግ ያለብን ነገሮች እጃችንን በሳሙና መታጠብ፣ ከሰው የበዛበት ስፍራ ለመሆን በተቻለ መንገድ በተቻለ ያህል ቤት መቆየት፣ ሰው ስናገኝም ሰላምታ በሩቁ ነው መሆን ያለበት። እነዚህ ናቸው በቀጥታ ከኮሮና ቫይረስ ጋር እየተያያዙት የምናውቃቸው ነገሮች በአሁኑ ከአመጋገብ ጋር በተያያዘ እንግዲህ ልመክር የምንችለው ለጊዜው መጎራረት ይቅርብልን ማለት፣ ሌላ በቀጥታ ከቫይረሱ ጋር የተያያዘ የተጠና ነገር የለም። ቅድም እንደተናገርኩት በአጠቃላይ ጤናማ አመጋገብ መከታተል በተዘዋዋሪ መንገድ ሊጠቅመን ይችላል። ለምሳሌ አሁን እያየነው እንደሆነ የምናየው በዚህ በኮቪድ ናይንቲን ወይም በኮሮና ቫይረስ የተያዙ ሰዎች መካከል የበለጠ ወደ ክፉ ደረጃ ወይም ወደ ሞት እየደረሰ ያሉት ሰዎች ሌሎች የጤና ችግሮች ያለባቸው ናቸው። ለምሳሌ ከልክ በላይ ውከት ወይም ስኳር በሽታ፣ የልብ በሽታ የመሳሰሉት ያላቸው ከሌሎቹ ቫይረሱ ከያዛቸው አንጻር ጋር ሲተያዩ የበለጠ ክፉ ደረጃ ላይ እየደረሱ ነው። ስለዚህ ከመጀመሪያውም ጤናማ አመጋገብ በመከታተል ራሳችንን ከተለያዩ በሽታዎች ብንጠብቅ በተዘዋዋሪ መንገድ ይረዳናል። በእርግጥ ይሄ አጭር ጊዜ መፍትሄ አይደለም ግን ወረርሽኝ ሲመጣ ብቻ ሳይሆን ሁሌም መከታተል ያለብን ጤናማዊ አመጋገብ ስራ። የጤናማ አመጋገብ ሂደት ሌላ የሚቀርብበት ጥያቄ ምንድን ነው? ውድ ነው የሚል ነው። ጤናማ አመጋገብ ሂደትን ለመከተል የተመጣጠነ ምግብ ለመመገብ ትልቅ ገቢ ሊኖረን ይገባል የሚሉ አስተያየቶች እዚህም እዚያም ይሰማሉ። የኢኮኖሚ አቅም የሚፈጥረው ልዩነት እንዳለ ሆኖ አሁንም ግን በእርግጥ ኬስን ሳያራቁቱ ሊያዘጋጇቸው የሚችሏቸው የጤናማ ምግብ ሂደቶች አሉ ወይ? አዎ፣ እንደዚህ አይነት አስተሳሰብ ሊኖር ይችላል። ግን እውነታው ምንድነው? በተለይ ኢትዮጵያ፣ እንዲሁም ለጤና የማይጠቅሙት ምግቦች ናቸው የሚወደዱት፣ ጤና ከሚጠቅሙት ጋር ሲገያይ ማለት ነው። ለምሳሌ ስጋና ቅቤ ማዘውተር ለጤና ጥሩ አይደለም። በእርግጥ ስጋ ጥሩ የፕሮቲን ምንጭ ነው። ነገር ግን የተለያዩ ጥራጥሬዎች ለምሳሌ እንደምትል አተር ያሉት ፕሮቲን ለማግኘት በቂ ናቸው። ስለዚህ እና እነዚህ ነገሮች ደግሞ እንደ ስጋ ውድ አይደሉም። ስለዚህ ሰው አንድ ምሳሌ ነው። ሌላ ስኳር የበዛባቸው መጠጦች ለምሳሌ ለስላሳ፣ የታሸገ ስኳር በላዩ ላይ የተጨመረበት ጭማቂ አስፈላጊ አይደሉም። እንደውም ሲበዛ ለጤና ጠንቅ ናቸው። እና እነዚህ በእነዚህ ፋንታ ለምሳሌ ውሃ ብንጠጣ ለጤና የሚጠቅማል፣ ገንዘብ ለማዳን ሊጠቅም ይችላል። በመጨረሻ የተለያዩ አትክልቶች ማዘውተር ይመከራል። እነዚህም ለማግኘት ከባድ አይመስለኝም፣ ግን እንደ አማራጭ አሁን ለምሳሌ ለሰላጣ ማትን የመሳሰሉትን ነገሮች በጓሯችንም ለማሳደግ መሞከር እንችላለን። ቀላል ነገሮች ናቸው እነዚህ። ዶክተር ሳምራዊት አንቺ የምትኖሪው በዩናይትድ ስቴትስ ውስጥ ነው። እዚህ ደግሞ እንደመኖሩሽ የተለያዩ የአመጋገብ ስርዓቶች እና የተለያዩ የምግብ ይዘቶችን የማየት እድል ይኖርሻል ብዬ አስባለሁ ከኢትዮጵያን ጋር ስታነጻጽሪው ምን መልካም ነገሮች አሉት? ኢትዮጵያን በበኩላቸው ውስጥ ሊመሰገኑ ደነቁ የሚገቡባቸው የምግብ ስርዓቶችና የምግብ ፍልስፍናዎች አሏቸው ወይ? እኔ የእኛን ሀገር ያመጋገብ ከሌሎች ሀገራት ጋር ሳነጣጠር መልካም ይሆናል ብዬ የምጠቅተው ያው ዋናው ምግባችን እንጀራ ነው፣ ከጤፍ የተሰራ እንጀራ በሌሎች ባህላቶች ከሚዘወተሩ ምግቦች ጋር ሲታይ ለምሳሌ ከነጭ ዳቦ ወይም ከነጭ ሩዝ ጋር ሲተያይ የጢፍ እንጀራ የበለጠ ፋይበር አለው። ፋይበር ጠቃሚነቱ ምንድነው? የደም የስኳር መጠን ባላስፈላጊ ሁኔታ እንዳይጨምር ይረዳል። ስለዚህ እንደ እንጀራ፣ እንደ ጢፍ እንጀራ ፋይበር የበዛ ምግብ ስለምናዘወትር ይሄ ለጤና ጥሩ አስተዋጽኦ እንዳለው እገምታለሁ ግን በእርግጠኝነት ከሌሎች ከሌላ ባህል ምግቦች ጋር አተያይቶ በዚህ ጥፍ ለዚህ በሽታ ይጠቅማል የሚለው ነገር በእርግጥ በትክክለኛው በሳይንሳዊ መንገድ መጠናት አለበት። ገና ብዙ ጥናት ያስፈልጋል፣ ግን ጥሩ የጤና አስተዋጽኦ እንዳለው ይገመታል። ዶክተር ሳምራዊት ፍቅሩ የስነ ምግብ ባለሙያና ተመራማሪ፣ እጅግ በጣም አመሰግናለሁ። የኮቪድ-19 ኮሮና ቫይረስ ስርጭት የስፖርቱን ዓለም አቀዛቅዞታል። ዘንድሮ ይደረጋል ተብሎ የሚጠበቀው የጃፓን ኦሎምፒክ ለቀጣይ ዓመት ተላልፏል። የበርካታ ኦሎምፒኮች ጌጥ ሆኖ የባጁት ኢትዮጵያን አትሌቶች ሰሞነኛውን ሁኔታ እንደ ተቀብለውት ሲሆን የአዲስ አበባው የስፖርት ጉዳይ ዘጋቢያችን ግርማቸው ከበደ ያገኘውን መልስ ያካፍልናል። ግርማቸው እንዴት አመሸ? እንደምን አመሻ ሀብታሙ። የቶኪዮ ኦሎምፒክ በኮሮና ቫይረስ ወረርሽኝ ምክንያት ዘንድሮ መካሄድ ሲገባው ለሚቀጥለው ዓመት መራዘሙ ይታወሳል። ይሄን ተከትሎም በምስራቅ አፍሪካ አትሌቶች ላይ ተጽዕኖ መፍጠሩ አይቀርም። በመሆኑም የአትሌቶች ምን ያስባሉ የሚለውን ለማወቅ ጥላሁን ኃይሌን አናግሬ ነበረ። ጥላሁን ባለፈው ዓመት በተለይ በዳይመንድ ሊግ በጣም ጥሩ የሚባል የውድድር ጊዜን አሳልፈዋል። በአራት ቀናት ልዩነት ከ13 ደቂቃ በታች በመግባትም በ10 ዓመት ውስጥ የመጀመሪያው አትሌት ነበረ በአምስት ሺህ ሜትር እንዲሁም ደግሞ በዓለም አትሌቲክስ ሻምፒዮና ላይ አራተኛ ሆኖ መጨረሱ እናስታውሳለን። እሱ የቶኪዮ ኦሎምፒክ ምን አይነት ተጽዕኖ አለው በመራዘሙ? የሚለውን የሚከተለውን አስተያየት ሰጥቶኛል። አውቃለህ፣ ኦሎምፒክ በመሰረዙ እኔም የሚሆንም ጓደኞቼ በጣም ነቅር ያለን። ምክንያቱም ኦሎምፒክ እንደ ሌላ ውድድር ይለያል። በአራት አመት አንዴ ስለሆነ የሚዘጋጀው በኦሎምፒክ ደግሞ የመጣበት ሰዓት ደግሞ እኛ በደረስንበት ሰዓት ወይም ደግሞ እኛ ጥሩ በሆንንበት ሰዓት ነበረ ይሄ ኦሎምፒክ የደረሰልን እና ኦሎምፒክ ለመሳተፍ ራሱ ከብቃትን ባሻገር እድለኛ መሆን ያስፈልጋል። ብቃት ቢኖርህ ጉዳቶች ካጋጠሙክ ይህን ውድድር መሳተፍ ላቸር ትችላለህ። ስለዚህ ከብቃትም ባሻገር እድለኛ መሆንም ደግሞ ወሳኝ ነው እላለሁ። እኛም ደግሞ እንግዲህ እድለኛ ነበርን በዛ ምክንያት ሳይሳካ ቀረ። ምክንያቱም ይሄ የተሰረዘበት ምክንያት የሁሏችንም እንደምናቀውም በዚህ በሽታ ቢሆንም መሰረዙን ደግሞ ትልቅ ነገር ነው። ሀብታሙ የጥላሁን ይሄኛው አስተያየት በስፖርታዊ ጉዳዮች ላይ የኦሎምፒክ መራዘም የሚፈጥረውን ተጽዕኖ ነበረ። ነገር ግን ከስፖርታዊ ጉዳዮች ባለፈ አትሌቶች በግል በፋይናንስ ጉዳዮችም ላይ ተጽዕኖ እንዲያደርባቸው ያደርጋል ይላል ጥላሁን እና አሁን ብዙ ልጆች በተለይ ኮንትራታቸው ዘንድሮ የሚጨርሱ ልጆች ከካምፓኒዎች ጋር አልፈረምም ኦሎምፒክ ከተወዳደርኩ በኋላ ብለው ብዙ ያልፈረሙ ልጆች አሉ እና አሁን ምክንያቱም ኦሎምፒክን ተሳትፈው የተሳተፈ ራሱ አድቫንቴጅ ስላለው በካምፓኒው ያን ታሳቢ ማድረግ ተሳትፎ ደግሞ ውጤቱ ያመጡ ደግሞ ትልቅ ለእነሱ ትልቅ እንትን ስለነበረ እና ኦሎምፒክ ከተሳተፍኩ በኋላ ፈርማለሁ እንጂ አሁን አልፈርም ያሉ አትሌቶች አሁን ኪሳራ ነው የሚያጋጥመው። ኪሳራ ኪሳራ ማለት አሁን እንግዲህ አንድ አመቱን በሙሉ ምንም ሳይፈርም በነጻ ነው ቁጭ የሚለው ማለት ነው፣ ምንም ነገር ሳያገኝ ከካምፓኒው ጋር። ምክንያቱም አሁን ኮንትራት ካልፈረመ እንግዲህ ምንም አይከፍለውም። ያንን እንትን አስበው ይህን ያህል ጉዳት አለው። ሀብታሙ፣ ይሄ የሚያሳየው የኦሎምፒክ መራዘም የስፖርታዊ ተጽዕኖ ብቻ ሳይሆን የፋይናንስ የኢኮኖሚ ተጽዕኖ አትሌቶቹ ላይ እንደሚያሳድር ነው። ምክንያቱም ምናልባት ጥላሁን ያላነሳው ነገር ኦሎምፒክን መሳተፍ ከዛ በኋላ ላሉ ውድድሮች በራሱ በግል ለሚያደርጓቸው ውድድሮች አትሌቶቹ በጣም ጠቃሚ ነበረ። ኦሎምፒክ የተሳተፈ አትሌት በኦሎምፒክ ሜዳሊያ ውስጥ የገባ አትሌት ከዛ በኋላ በሚያደርጋቸው ውድድሮች ላይ በግሉ ሲሮጥ ሀገርንም ባይወክል የተሳትፎ ክፍያው ከፍ ይላል። እሱን ስፖንሰር የሚያደርጉ ኩባንያዎች፣ የስፖርት ትጥቅ አቅራቢዎች ይኖራሉ። ስለዚህ አትሌቶች ኦሎምፒክን የሚሳተፉት ከኦሎምፒኩ ቀጥተኛ የሆነ ገቢ ስለሚያገኙ አይደለም ለሀገር ከመሮጥ ባለፈ ሀገራቸውን ባንዲራ ከፍ ከማድረግ ባለፈ ለቀጣይ የአትሌቲክስ ህይወታቸው እጅግ በጣም ወሳኝ ስለሆነ ነው። እና ይሄ ነገር እንግዲህ ቢያንስ በአንድ አመት ይዘገይባቸዋል ማለት ነው። ግርማቸው ከበደ የአሜሪካ ድምፅ ራዲዮ የስፖርት ጉዳዮች ዘጋቢ፣ እጅግ በጣም እናመሰግናለን። አመሰግናለሁ ሀብታሙ። መልካም ምሽት ይሆነልህ። ማዳመጥ ላይ ያላችሁት ጋቢና ቪኦኤን ነው፣ ከአሜሪካ ድምፅ ራዲዮ አሳሳቢ ጊዜ ውስጥ ብንገኝም አሁን እየሰማ ነው እንዳለው የቢጂስ ስቴይን አላይቭ ሙዚቃ አይነት ማዳመጥ የመበርታትን ፋይዳ ያስታውሰናል። ይህ ሙዚቃ እንደ አውሮፓውያን አቆጣጠር በ1977 ሳተርዳይ ናይት ፊቨር ለተሰኘው ፊልም ማጀበያ የተሰራ ነው። ሆኖም ባለፉት 43 ዓመታት ለብዙሃን የንሸጣ ምንጭ ሆኗል። ቢንያም አበባው ከነዛ መካከል አንዱ ነው። የዚህን ሙዚቃ ዜማ ተውሶ በአማርኛና በኦሮምኛ ግጥሞቿ አስናስኖ ለኮቪድ-19 ማንቂያ ከሰሞኑ አውሎታል። ሰላም እንደምናችሁ ያው ከባድ ጊዜ ላይ ያለ ነው። በመላው ዓለም ከፍተኛ ስጋት የተፈጠረበት ጊዜ ነው። በዚህ ጊዜ ውስጥ ሰዎች እንደ ኢትዮጵያ ባሉ አካባቢዎች ደግሞ በጣም ትምህርት መስጠት ግንዛቤ መጨመር ማሳደግ ያስፈልጋል። ና ለዚህ የሚሆን ነገርን በምናስብበት ሰዓት ነው እንደ አጠር ያለ ሾርት ቪዲዮ ሾርት ሚዚክ እንስራ በምንችላቸው ቋንቋዎች በሚል ላይ ቪዲዮ የሰራ ነው። የቢጊስ ስቴይን አላይቭ እንግዲህ እንደ አለም ላይ ትልቅ ተጽዕኖ የፈጠረ ነው። የተሰራበት አጋጣሚ የሚገርም ነው። እነሱ ስትራንድድ ሆነው ኤርፖርት ውስጥ ነው ይህን ሙዚቃ ክሬት ያደረጉትና አሁን ኳራንቲን በለው እንግዲህ እና ሰርቫይቫልን ጥንካሬን የሚያስታውስ ሙዚቃ ስለሆነ ነው እሱን ሜሎዲ የመረጥ ነው። ምክንያቱም ጭንቅላት ውስጥ ሰው ጭንቅላት ውስጥ እሱን ስለሚያስታውስ፣ በህይወት የመቆየትን ትግል ስለሚያስታውስ ከዛ በኋላ በአማርኛና በኦሮምኛ አድርገን ያው አጠር ያለች ሀሳብን የሚገልጽ ሰውንም የሚያስተምር እንዲሆን ነው። ሰዎች መረጃውን ቢያገኙም ግን በህይወትም ከባድነት በተለያዩ ምክንያቶች አንዳንዶቹ በደንብ ጥናት የሚያስፈልጋቸው ምክንያቶች ተገቢውን ጥንቃቄ ሙሉ ለሙሉ ማድረግ የሚችልበት ደረጃ ላይ ደርሷል ማለት ስለማይቻል ነገሩን በደንብ በጨዋ ደንብ ማስፈራራትና ማስደንገጥም እንዳይሆን ወደ ጥንቃቄ ማስተማርና ሰውን ማሳወቅ ያስፈልጋል። ቢንያምን በአድማጮች ይስም አመሰግናለሁ። የዛሬው የጋቢና ጥንቅር በዚህ ተጠናቋል። ትዝታ ብላችሁ የመሰናዶ አርታኢ ኤልያስ አስማረ፣ የመሰናዶ አቀናባሪ ኤደን ገረመው፣ በዜና እኔ ሀብታሙ ስዩም ደግሞ በመስተንግዶ አብረናችሁ አምሽተናል። የነገሶ ይበለን፣ በሕይወት ቆዩ ነው። Let's go! Let La notte, la pata, la vodage, les amedites, l I didn't do anything top of